በየዓመቱ ኢትዮጵያ ውስጥ በሺዎች የሚቆጠሩ ሕፃናት በተገቢ አስተዳደግ እጥረትና በጎጂ ልማዶች ምክንያት እስከ ሞት የሚያደርስ አደጋን ይጋፈጣሉ። ይሄ ለትውልድ የሚተርፍ ጉዳት ይቀር ዘንድ አንድ ወጣት የሕፃናት ሐኪም የበኩሉን ማበርከት ጀምሯል። ዶክተር ሄኖክ ዘውዱ ይባላል። በቅርቡ ልጅ በድሉ አይደግ የተሰኘ የልጆች ጤናና ዕድገት ላይ የሚያተኩር መጽሐፍ ለአንባቢያን አብቅተዋል። በመጽሐፉና ተያያዥ ጉዳዮች ላይ አጭር ቆይታ አድርገናል። ዶክተር ሄኖክ ዘውዱ፣ አስቀድሜ በአድማጮች ስም በእጅጉ አመሰግናለሁ። እኔም ቪኦኤ ጋቢናዎችን አመሰግናለሁ። እንግዲህ የህጻናት ጤናና እድገትን የሚመለከት ልጅ በድሎ አይደግ የተሰኘ መጽሐፍ ከሰሞኑ ለአንባቢያን አቅርበዋል። መጽሐፉን ለመጻፍ መነሻ የሆኑ ምክንያቶች ምንድን ናቸው? መጽሐፉን እንግዲህ ለመጻፍ ያነሳሱኝ ነገሮች በማህበረሰባችን ውስጥ የምናያቸው አንዳንድ ችግሮች ናቸው። ማህበረሰባችን ከጥንት ጀምሮ የሚከተላቸው አንዳንድ በልጅ ላይ ያሉ የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው እንግዲህ ልጅ በድሉ አይደግን ለመጻፍ የተነሳሳሁት። በማህበረሰባችን ውስጥ ልጆችን ትልቅ ቦታ ያለመስጠት ነበረ። አሁን አሁን መልካም የሆኑ ጅምሮች አሉ። ወጣት ወላጆች ለልጆቻቸው ጤና እድገት ይጨነቃሉ። ነገር ግን የድሮውን ስናስተውል ብዙ ጎጂ ተግባራት በህፃን ላይ ይፈጸሙ ነበር። ለምሳሌ አሁን የቅጣት ባህላችንን ስናይ በቀደሙት ዘመናት ልጆችን ሳማ፣ መለብለብ፣ በርበሬ ማጠን፣ ቁንጥጫ፣ ግርፊያ የበዙ ነገሮች አሉ። እንዲሁም እንጥል ማስቆረጥ አሁን ለምሳሌ ከምናያቸው ጎጂ ተግባራት ናቸው። እነዚህ እነዚህ ነገሮች በሙሉ ወላጆች ልጆቻቸውን በእውቀት ያለ ማሳደግ ምልክቶች ናቸው ብዬ ስላሰብኩ፣ እንዲሁም ህጻናት በድል ማደግ የለባቸውም፣ ወላጆች በእንክብካቤ፣ በፍቅር፣ በእውቀት ሊያሳድጓቸው ይገባል በሚል ነው ልጅ በድሉ አይደግን ለመጻፍ የተነሳሳሁት። ዶክተር ሄኖክ ከህጻናት ጤናና እድገት ጋር በተያያዘ ስራ ውስጥ ለአመታት እንደመቆየትህ የማህበረሰቡን ግንዛቤ ለመረዳት እድሉን ያገኘ ይመስለኛል። ኢትዮጵያን ወላጆች ሳይንሱ የሚደግፈውን የልጆች አስተዳደግ ለመተግበር ምን ያክል ርቀት በአሁኑ ሰዓት እየተራመዱ ይገኛሉ? ምን አይነት ጉዳዮችንስ ማሻሻል አለባቸው? እንግዲህ ኢትዮጵያውያን አሁን ላይ የምናየው የአሁኑ ትውልድ ወላጅ የሆኑት ወጣቶችን ስንመለከት የተሻለ ለልጆቻቸው እንክብካቤ መስጠት፣ የተሻለ ልጆቻቸው የሚያጋጥሟቸው ነገሮች መረዳት እና የልጆቻቸውን የሚያስፈልጋቸውን ነገር ቀድሞ የመረዳት ነገር ይታያል በወላጆቹ ላይ መሻሻሎች ይታያሉ። አጠቃላይ በህጻ ጣና ጤና በናብካቤ ላይ በአሁኑ ዘመን ማለት ነው። ለአንባቢያን ባደረስከው ልጅ በድሎ አይደግ በተሰኘው መጽሐፍ ላይ ያካፈልካቸውን የተወሰኑ ሀሳቦችን ስ እንመልከት። ምን አይነት ጉዳዮች ተካተዋል? ምን አይነት ጠቀሜታ ይሰጣሉ ብለህ ታስባለህ? እንግዲህ ልጅ በድሎ አይደግ መጽሐፍ ሲጀመር ከርዕሱ ብንነሳ ራሱ ይሄ በማህበረሰባችን ውስጥ ከዚህ በፊት የነበረ አባባል አለ። ልጅ በድሉ ይደግ የሚል አባል ነበር። እሱን ለመቃ መሰረታዊ ለውጥ እንዲመጣ በማሰብ ነው ልጅ በየደግን የጻፍኩት። እና በዚህ መጽሐፍ ላይ ብዙ የተካተቱ ነገሮች ይኖራሉ። ካየዋቸው ካንኳቸው፣ ተማርኳቸው እንዲሁም በስራ ልምዴ ላይ ካጋጠሙኝ ነገሮች በመረዳት የተካተቱት በምዕራፍ በምዕራፍ ከተቀመጡት መካከል ከመጀመሪያዎቹ አንድ ሺህ ቀናት እስከ ስነ ምግብ፣ ስለ ክትባት፣ ስለ ጨቅላ ህጻናት እንክብካቤ፣ ስለ ዘመናዊ ቅጣት፣ ስለ በጎ ወላጅነት እንዲሁም አንዳንድ ህጻናት ላይ ስለሚያጋጥሙ ችግሮች ለምሳሌ እንደ ዳውን ሲንድረም እንደ ኦቲዝም የአእምሮ እድገት ውስንነት እንዲሁም ህጻናት በጨዋታ ምን ሊጠቀሙ ይችላሉ፣ ህጻናት እንዴት ተሰጧቸውን ሊያወጡ ይችላሉ፣ የሚሉትም በሙሉ በጠቅላላ ምዕራፍ በምዕራፍ ላይ ተቀምጠው ወላጆች በቀላሉ በሚገባ ቋንቋ እንዲረዱት ተደርጎ የቀረበ መጽሐፍ ነው። እንግዲህ ከመጽሐፉ ጎን ለጎን የማህበራዊ ሚዲያ ገጽ ከፍተህም የህፃናት ጤናን የሚመለከቱ መረጃዎችን ለተከታዮቹ ታጋራለህ። ጉዳዩ ግን ለጥቂት ተከታዮች ብቻ ሳይሆን በሺዎች ለሚቆጠሩ ወላጆች ሊዳረስ የሚገባ ይመስለኛል መሰል የህፃናትን ህይወት መታደግ የሚችሉ መረጃዎችን በስፋት ለማዳረስ የያዝካቸው ተጨማሪ እቅዶች ይኖር ይሆን እንግዲህ አንተ እንዳልከው በማህበራዊ ድረገጽ በፌስቡክ የልጆች ጤናና እድገት የሚል ለወላጆች መረጃ የማቀርብበት ፔጅ አለ ገጽ አለኝ እዛ ላይ እንግዲህ ውስን የሆኑ ተከታዮቼ እነዚህ መረጃዎች ይደርሷቸዋል ለውጥም ያመጣሉ ብዬ አስባለሁ። ነገር ግን ለህብረተሰቡ ከማዳረስ አንጻር እዚሁ ፌስቡክ ላይ ብቻ ተወስኖ እንዳይቀር ነው በዚህ በመጽሐፍ መልኩ አሳትሜ ወደ ህብረተሰቡ ያበረከትኩት። ወደፊት ይሄ ነገር ተስፋፍቶ ብዙ ማህበረሰብ እንዲለወጥ ብዙ ወላጆች በህፃናቶቻቸው አስተዳደግ ጤና ላይ በጎ የሆነ ተጽዕኖ እንዲፈጥሩ፣ አንዳንድ ያነጋገርኳቸውም ዩኒቨርሲቲዎች አሉ። ሌሎችም መንግስት ያልሆኑ ድርጅቶች አንደኛ ይህን መጽሐፍ ተደራሽ በማድረግ በየጤና ጣቢያው በየትምህርት ቤቱ ተደራሽ እንዲሆን ማድረግ ባለፈም ደግሞ መድረኮችን በማመቻቸት ለወላጆች ግንዛቤ የሚሰጡ ነገሮችን በማብዛት በማድረግ አቅጃለሁ። ወደፊት እንግዲህ የተሻለ ሰርቼ የተሻለ የህፃናት እድገት የተሻለ የህፃናት ጤናን በኢትዮጵያ ላይ እናያለን ብዬ አስባለሁ። ዶክተር ሄኖክ ከህፃናት ጋር መዋል ህጻናትን ማከም ልዩ ደስታ እንዳለው ይነገራል። እነሱ ተጎድተው ማየት በራሱ ደግሞ የሚፈጥረው ሐዘንም ከፍ ያለ ነው። ከገጠር ሐኪም ቤቶች ብዙ ከተሟላባቸው የከተማ ሐኪም ቤቶችም ሰርተሃል። ከማትረሳቸው አጋጣሚዎች መካከል አንዱን ለአድማጮች ብታጋራል። እንግዲህ አንዱ ከማረሳው አጋጣሚ በደብረ ታቦር ሆስፒታል ከሁለት ዓመት በላይ በረዳት ፕሮፌሰርነትና እና በሐኪምነት በማስተማርና በሕክምና አሳልፊያለሁ እዛ ላይ ከሚያጋጥሙኝ ነገሮች እና እንደው ልቤ ውስጥ ከሚቀሩት ነገሮች ወላጆቻቸው መጠነኛ ህመም ያላቸውን ጨቅላ ህጻናት እንጥል አስቆርጠው የበዛ ደም እየፈሰሳቸውና ለኢንፌክሽን ተጋላጮ ነው ህይወታቸው ያለፉ ጨቅላ ህጻናትን ሳስብ ብዙ ጊዜ ሀዘን ይሰማኛል። እማረሳቸው እነሱን ነው። ዶክተር ሄኖክ ዘውዱ በእጅጉ አመሰግናለሁ። እንግዲህ በጀመርከው ስራ ውስጥ የበርካታ ህጻናትን ህይወት እንደምታድን በርካታ ወላጆችንም እንደምትደግፍ አምናለሁ። ላጋርሃን ነገር ሁሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። እኔም አመሰግናለሁ። መልካም ምሽት ይሁንላችሁ።